አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። አዲሱ የዛሬውን ዝግጅት አንተ ማስተዋወቅ ሊኖርብህ ነው። ንጉሴን አግኝተኸዋል፣ እኔ ስገባኝ ብለህ ነው። ንጉሴ እኮ የግስ ችሎታዬን እየፈተነ ነው። እዚያ ከለዚያ ይላል። ወደማላውቀው ቋንቋ፣ ወደማላውቀው ሀገር ልትወስደኝ ይመስለኛል። በቃ ጥሩ ነው እንደዚያ። እኔ ደግሞ በአንተ ልዘምጥ ንጉሴ፣ በእኔ ግን ራሴን ለመከላከል ያህል ለቋንቋው ያለኝን አክብሮትም ምናልባትም ስነጽሁፍ ሀብቱ የዳበረው የሆነውን ቋንቋ ጨርሶ አላውቅም ላለማለት ልብሳቸውን ይማርና የአዲስ አበባ ዩኒቨርሲቲው ፕሮፌሰር አምሳሉ አክሊሉ ወዲህ ወደ ዩናይት ስቴትስ በመጡበት ጊዜ አስተማሪያችን ሆነው ነበር። አንድ ሰሞ እረስኸው ማለት ነው። የሩጫ ንባብ፣ የሩጫ ትምህርትም ቢሆን የበለጠ ፍቅር እንዲያድርብን አድርገውን ነበር እና እንዳልታለለ ሰው ለመሆን ሞክራለሁ። እንግዲህ ልከታተላቸው። ዚያ ከለዚያ አባባሉ ግዝ ይመስለኛል መቼም አዎና ከጥንትስ ለአማርኛ ግዕዝ ነው ዳኛ ይባላል። ልክ ነህ ንጉሴ። ግዕዝን ይዞ መልካም ጉዞ ይባል ስ የለ እዚአ ከለዚአየ አልከኝ። እንዴታ አንተ ለኔ፣ እኔ ለአንተ ማለት እኮ ነው። ቀኑ እያለቀ ቢሆንም በግንቦት እንዲህ ሲከፈት የኔ መስኮት ስለ ግንቦት ጋር ብቻ አንዳንድ ነገር እንድንጫወት ፈልጌ ነው። ከዛ በፊት ግን በያዝነው አመት በአዲስ አበባ ከተማ ብቻ ከአስራ ስድስት ሺህ በላይ ጋብቻ ተፈጽመዋል፣ አንድ ሺ ሁለት መቶ ሰላሳ ፍቺ ተከናውኗል፣ ሀምሳ ሁለት ሺ ሶስት መቶ ልጆች ተወልደዋል፣ እንዲሁም ደግሞ አንድ ሺ ሶስት መቶ ሀያ ሁለት ሰዎች ሞተዋል። ይህ እንግዲህ በስርዓት የተፈጸመው ማለት ነው። ለመሆኑ ይህን መረጃ ኬት አገኘኸው ንጉሴ? ጉሴ ከሬዲዮ በእጄ። እስቲ እንግዲህ ስለ ግንቦት አንድ በለና ጋብ ብቻ መልካም ነው። በወረሃ ግንቦት የሙሽሮቻችን ጥምረት ተራክቦት መልካም ነው። ቀጥል ቀጥላለሁ። ብዙ ጊዜ በወረሃ ግንቦት የሚፈጸም ጋብቻ ትክክል እንዳልሆነ ተደርጎ ሲነገር እንሰማለን። ምክንያት አለው። ሊቃውንቱ ደግሞ በግንቦት አትጋቡ ብሎ የከለከለ ማን ነው? የትኛውስ መጽሐፍ ነው? ብለው ይጠይቃሉ። በእርግጥ የቀድሞ አባቶች በግንቦት የቤት መሰረት አይጥሉም፣ አይመሰርቱም ጠፈቃ እንጨት አይቆርጡም ልጆቻቸውን አያጋቡም። የሰውን ባህሪ ከምድር ባህሪ ጋር ለማነጻጸርና ለማመሳሰል ያደረጉት ነው። ምድር የልምላሜንና የጠልን ወራት በየወቅታቸው እንደምትቀበል ሁሉ የድርቅንም ወራት እንዲሁ መቀበል ግዴታዋ ይሆናል። በመጋቢት የለመለመው በግንቦት ይደርቃል። በምድር ላይ የሚበቅሉት አዝርዕት፣ አትክልት የሚለመልሙበት ፍሬ የሚያፈሩበት ወራት ተለይቶ ተሰጥቷቸዋል። በአንጻሩ ሰውም የሚመክንበት መካን ሆኖ የሚቆይበት ጊዜ አለው። ጠቢቡ ሰሎሞን ቦ ጊዜ ለኩሉ ይሌለ፣ ጊዜው ሲደርስም ወልዶ ከብዶ ፍሬ አፍርቶ ይኖራል ማለት ነው። ስለዚህ ለምሳሌ እነ ሳራ እነ ኤልሳቤጥ መካኖች ናቸው። እነ ሳራ እነ ኤልሳቤጥ መካን የሆኑት ግን በግንቦት ስለተጋቡ አይደለም። ይህንን ልብ ማለት ያስፈልጋል። ስለዚህ ቀደም ሲል በፍትሐ ነገሥትም ሆነ ከዚያም በፊት በነበሩ የነቢያት የሐዋርያት፣ እንዲሁም የሊቃውንት መጽሐፍት ላይ በግንቦት ጋብቻ አትፈጽሙ ብሎ እየከለከለ የለም። ይሄ ልማደ ሀገር ነው። የሽማግሌዎች አባባል ነው የከለከለ የሀገር ጨዋ እንጂ መጽሐፍት ወይም ሊቃውንት አይደሉም። በዚህ ጉዳይ ላይ እንግዲህ በሚቀጥለው አስራ አምስት ቀን በሰፊው እንነጋገራለን። የዛሬውን ዝግጅቴን እንግዲህ በዚሁ ላብቃ። በነገራችን ላይ የረመዳን ጾም ከገባ ልክ ዛሬ ዘጠነኛ ቀን ነው። የክርስትና እምነት ተከታዮች ደግሞ ዛሬ በዓለ ሃምሳ ነው፣ ጰራቅሊጦስ ነገ ደግሞ የሰኔ ጾም ዓርብ ሮብ የሚገባበት ነው እና ሁለቱ ተገጣጥሟል። ለሁለቱም አንጋፋ ሃይማኖቶች የእምነት ተከታዮች የጾሙ ወቅት የጤና፣ የሰላም፣ የብርታት፣ የጥንካሬ እንዲሆንላቸው እየተመኘሁ የዛሬ ዝግጅቴን በዚሁ ላብቃ።